በአማራ ክልል ምዕራብ ጎንደር ዞን የሚገኘውን የኩመር መጠለያ ጣቢያ በሚጠብቀው የአቅራቢያው ፖሊስ ጣቢያ ላይ ትላንት ረቡዕ ሐምሌ 10 ቀን 2016 ዓ ም ንጋት ላይ ታጣቂዎች በከፈቱት ተኩስ አስር የጣቢያው ፖሊሶች መገደላቸውን ስደተኞች ተናግረዋል። ሱዳናውያን፣ ኤርትራውያንና ደቡብ ሱዳናውያን ስደተኞች በሚገኙበት የኩመር መጠለያ ጣቢያ ነዋሪ የሆነና በደህንነቱ ስጋት ስሙ እንዳይጠቀስ የጠየቀ አንድ ሱዳናዊ ስደተኛ ለአሜሪካ ድምፅ በሰጠው ቃለመጠይቅ በታጣቂዎቹ ተፈጸመ ስለተባለው የትላንቱ ጥቃት ያስረዳል። ከንጋቱ አስራ አንድ ሰዓት ገደማ የተጀመረው የተኩስ ልውውጥ ለሰላሳ ደቂቃ ያህል ቆይቷል። በተኩስ ልውውጡ ከተገደሉትና ከቆሰሉት የፖሊስ አባላት በተጨማሪ ታጣቂዎቹ ሁለት ሰዎቹንም አግተው ወስደዋል። አንድ የስምንት ዓመት ሱዳናዊ ስደተኛ ልጅም በተኩስ ልውውጡ በበራሪ ጥይት እጁ ላይ ተመትቶ ቆስሏል። ሌላው ስደተኛ ግን ሰላም ነው። ስለ ጉዳዩ ለአሜሪካ ድምፅ በኢሜይል ማብራሪያ የሰጠው የተባበሩት መንግስታት የስደተኞች ጉዳይ ከፍተኛ ኮሚሽነር በምህፃሩ ዩኤንኤችሲአር ትላንት ረቦ ከንጋቱ 11 ሰዓት ላይ በኩመር መጠለያ በሚገኘው የፌዴራል ፖሊስ ጣቢያ ላይ የተቀናጀ ጥቃት መፈጸሙንና በጥቃቱም አስር የፖሊስ አባላት ሳይገደሉ እንዳልቀሩ መረዳቱን አስታውቀዋል። በጥቃቱ ብዛታቸው ያልተገለጸ የፖሊስ አባላት መቁሰላቸውን የጠቀሰው ተቋሙ በታጣቂዎቹ ታግተው የተወሰዱም እንዳሉ ጠቁመዋል። አንድ ልጅም በበራሪ ጥይት እጁን ተመቶ ቆስለዋል ብለዋል። ዩኤንኤስሲአር በመግለጫው የተቋሙ አምቡላንሶች ቁስለኞቹ በገንደ ውሃ ከተማ የሕክምና እርዳታ እንዲያገኙ ማገዛቸውንም አክሎ አመልክተዋል። ስሙ እንዳይጠቀስ የጠየቀን አንድ ኤርትራዊ ስደተኛም ሁኔታው በስደተኛው ዘንድ ከፍተኛ ጭንቀት መፍጠሩንም አስረድተዋል። ወላጆች፣ እናቶች፣ ህጻናትና ሕሙማን በሁኔታው እጅግ ተደናግጠዋል። ካለብን የተጓደለ የኑሮ ሁኔታ በተጨማሪ እንዲህ አይነት ክስተት ሲያጋጥም የአእምሮ ውጥረት ፈጥሮባቸዋል። ከዚህ በኋላ ወደየት እንሄዳለን እያሉ ይጠይቃሉ። ቀጥሎ ምን እንደሚፈጠር ፈጣሪ ብቻ ነው የሚያውቀው። በጉዳዩ ላይ አስተያየት እንዲሰጡን የጠየቅናቸው በኢትዮጵያ የስደተኞችና ከስደት ተመላሾች አገልግሎት የጎንደር ማስተባበሪያ ቢሮ ኃላፊ አቶ ኢሳይያስ ዮራ ግጭት መኖሩን ሰምቻለሁ፣ ስለደረሰው ጉዳት ግን የተረጋገጠ መረጃ የለኝም ብለዋል። ከስደተኞች አገልግሎት ዋና ቢሮ ተጨማሪ ማብራሪያ ለማግኘት ያደረግነው ጥረት አልተሳካም። ከአማራ ክልላዊ መንግስት፣ ከወረዳ ጀምሮ በየደረጃው ያሉ ኃላፊዎች አስተያየት እንዲሰጡን ብንጠይቅም ስልክ ባለማንሳታቸውና አንስተውም ምላሽ ባለመስጠታቸው በዚህ ዘገባ አስተያየታቸውን ማካተት አልቻልንም። ለአሜሪካ ድምፅ አስተያየታቸውን የሰጡ ስደተኞች ከተኩስ ልውውጡ በኋላ አካባቢውን የመከላከያ ሰራዊት እንደተቆጣጠረው ተናግረዋል። የመጠለያ ጣቢያውን ጥበቃ በተመለከተ ግን ያደረባቸው ስጋት አለመቀረፉን ሳይገልጹ አላለፉም። የሚመለከታቸው አካላት ደህንነቱ ወደ ተረጋገጠ ቦታ እንዲያዛውሯቸው አሊያም ወደ ሶስተኛ ሀገር እንዲወስዷቸው ያም ካልሆነ ወደ ሀገራቸው እንዲመልሷቸው ስደተኞቹ መጠየቃቸውን አስታውሰዋል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ